ለጥያቄዎ መልስ የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። በአሜሪካ ድምፅ ራዲዮ ጣቢያ ቀርበው አዘጋጅና አቅራቢያዋ ትዝታ በላቸው ነች። ከተሳታፊ ጥያቄ እንነሳ። ጤና ይስጥልኝ። ሀገሪቱ ውስጥ ለተፈጠረው ችግር መንግስት መፍትሄ ብሎ ያስቀመጠው በጥልቅ መታደስና የአስቸኳይ ጊዜ አዋጅን ነው። የእኔ ጥያቄ አንደኛ ጥልቅ ታድሶ የተባለው ብዙ ሰዎች እንደሚሉት እያየን ያለ ነው። አሁን መንግስት እያደረገ ያለው ቅብ ወይም የሜካፕ ለውጥ ነው። የህዝቡ ፍላጎት መሰረታዊ የሆነ የህግና የመርህ ለውጥ ፣ ይህ እየሆነ አይደለም። እርስዎ ምን ይላሉ? ሁለተኛው ጥያቄ አሁን ተቃውሞ የበረደ የመሰለው መንግስት በጉልበት አፍኖት እንጂ የህዝቡ ጥያቄ ስለተመለሰ አይደለም የሚሉ አሉ። ለዚህም ማሳያ ከአስራ አንድ ሺህ ሰዎች በላይ ታስረዋል። በእርሶ እይታ የህዝቡ ጥያቄ በዚህ አካሄድ ለዘለቄታ ይፈታል ብለው ያምናሉ? የአስቸኳይ ጊዜ አዋጁ ቢነሳ የህዝቡ ተቃውሞ ዳግም ላለመፈንዳቱ ምንድን ነው ዋስ አመሰግናለሁ። ዳኘ ይባላለሁ። ከሲያትል ነው ምደውለው። እሺ፣ ከአቶ ዳኘ ጥያቄ ጋር ላይ ያይዝም ወደው አስራ አንድ ሺ በላይ ወይንም አስራ አንድ ሺ ስድስት መቶ እንደዚህ የታሰረ ተብሎ ከተነገረ አንድ ሶስት ሳምንት ወር ገደማ ሊሆነው ነው ትክክለኛ ቁጥር ካለዎት በዚህ በአስቸኳይ ጊዜ አዋጁ የታሰረ ሕዝብ ቁጥር ስንት እንደሆነ እሱንም አክለው የአቶ ዳኘን ጥያቄ ቢመልሱልን፣ አመሰግናለሁ። የሕዝብ ጥያቄ በአስቸኳይ ጊዜ ለመፍታት አይደለም መንግስት ያደረገው የአስቸኳይ ጊዜ አዋጁ የራሱ ምክንያት እንዳለው ጥያቄው እያነሱ ተተዳኘ ሌሎችም ሰዎች መረዳት የሚያስፈልግ ይመስለኛል። የአስቸኳይ ጊዜ አዋጁ ምክንያቶቹ ግልጽ ናቸው። ለዜጎቻችን ጥበቃ ለማድረግ ለኢንቨስተሮችም፣ ለሌሎችም የት ሀገር የሚሆኑ ዜጎቻችን የሚሆኑ ጥበቃ ለማድረግ ነው። እንግዲህ ይሄ ደግሞ ገ መንግስታዊ እንደሆነ ተገልጾ ነበረ። ወደ ታዲሱ በምንመጣበት ጊዜ ይሄ የመጀመሪያው አይደለም። ለጊዜው ጥያቄ ትክክለኛ ምላሽ ለመስጠት መንግስት ራሱን በመፈተሽ ለህዝብ ጥቅም ለህዝብ አገልግሎት ቅድሚያ ለመስጠት የወሰደው በጣም ሊበረታታና ሊመሰገን የሚገባ እርምጃ እንደሆነ ነው የምንረዳው። ውጤቱም ደግሞ ቆይቴን ነው የምናየው። አሁን ሰዎችን ቦታ ማስያዝ ማለት ትልቅ ግምት ሊሰጠው ይገባል። ምክንያቱም አሰራሩንም ቢሆን የሚቀይሩት ሰዎች ናቸው ለህዝብ ጥቅም ቅድሚያ እንድሰጥ የሚያደርጉም ውጤታማ አገልግሎትን እንዲያገኙ የሚያደርጉም ሰዎች መሪዎች እንደሆኑ ነው የምታወቀው ማለት ነው። ስለዚህ ይሄ መንግስት አምነውበት ይህን እያደረገ ያለው ሜካፕ ነው ማለት እንግዲህ ሰዎች የራሳቸው አመለካከት ተመለከት ሊኖራቸው ይችላል። ነገር ግን ደግሞ ህይወቱን እየኖሩ ያሉትና ለወደፊት ውጤቱን የሚያዩት የኢትዮጵያ ዜጎች ምስክር ይሆናሉ ብለን ነው የምንጠብቀው ማለት ነው። ተቃውሞ የበረደው ለአስቸኳይ ጊዜ አዋጅ አይደለም። ይህ ዛሬ የምናየው ሰላም እኮ አንዳንድ ሰዎች እንደሚያስቡት የጸጥታ አካሉ ያመጣው ነው ብለን መደምደም የለብንም። ሰላሙን የሚያስከብረው ዜጎቻችን ናቸው። ምክንያቱም ከሰላሙ ተጠቃሚ እንደሁም ያቃሉና ያውቃሉና ካለንበት ችግር ድህነት ልንወጣ የምንችለው ሰላም ሲኖር እንደሆነ ህዝባችን ጠንቅቆ ያውቃል ማለት ነው። ስለዚህ ይሄ ከአስቸኳይ ጊዜ አዋጅ ጋር ብቻ ማያያዝ ተገቢ አይመስለኝም እና ቆይትን የምናየው ይሆናል። ከአስቸኳይ ጊዜ አዋጅ በኋላ ምን ይፈጠራል ለምለው እኛ ራእያለን ዜጎቻችን በተ ቀመጠው የልማት አቅጣጫ እቅድ ላይ በመረባረብ እያንዳንዱ ሰው የራሱን ህይወት ይቀይራል። ወደ ተሻለ ደረጃ ይደርሳሉ። አገራቸውንም ደግሞ አንድ ላይ በመሆን ይጠብቃሉ። የተሻለ ነገር ነው የምንጠብቀው ማለት ነው። ከዛ በኋላ ምን ይጠበቃል? ለምባል ወጣቶቻችን ከማይጠቅማቸው እንዲሁ እንደ ክረምት ጎርፍ እንደሞላው ውሃ እንደምደፈርስ፣ ጥራት ከሌላቸው ጃንክ የምንላቸው መረጃዎች ራሳቸውን ጠብቆ የሚጠቅማቸውን መረጃ በመጠቀም ራሳቸውን እንዲለውጡ መንግስትን ይደግፋል ቸዋል እነሱም ደግሞ የራሳቸውን ችግር በራሳቸው ይፈታሉ ብለን ነው የምንጠብቀው ማለት ነው። ቁጥሮችን በተመለከተ ከአስራ አንድ ሺህ በላይ የሚሆኑ ሰዎች ቁጥጥር ስር እንደዋሉ የገለጸው ኮማንድ ፖስቱ ነው። ነገር ግን በዛን ጊዜ ከነዚህ ሰዎች ውስጥ የተወሰኑ ሰዎች ትምህርት ወስዶ ሌሎቹ ደግሞ ተጠያቂ መሆን ያለባቸውም እንደዚሁ ተጠያቂ እንደመሆኑ የገለጸበት ሁኔታ አለ። ዛሬ ላይ ሆነን በምናይበት ጊዜ ይሄ አስራ አንድ ሺው እስር ቤት አለ ማለት አይደለም። ጊዜያቸውን ወይ እንዲሁ ተጠይቆ ምናልባት የተያዙበትም መረጃውም ያኔ በስተትም ሊሆን ይችላል በቂ መረጃ ሳያገኙም ሊሆን ይችላል። ወዲያውኑ የተለቀቁ ሰዎችም ይኖራሉ ማለት ነው። ይህንን በተመለከተ ትክክለኛ መረጃ ምን ያህሉ ተለቀዋል፣ ምን ያህሉ አሁንም ቁጥጥር ስር ናቸው የሚለውን ኮማንድ ፖስቱ የሚሰጠን መረጃ ነው። ነገር ግን ቁጥሩን መግለጽ በዚህ ሰዓት ባልችልም የተለቀቁ ሰዎች እንዳሉና ክስ የሚቀርብባቸውም ሰዎች እንዳሉ ግን መረዳት ያስፈልጋል ማለት ነው። ወደ ቀጣይ ጥያቄ ከመሄዳችን በፊት አሁን ስለታሰሩት ሰዎች ሲገልጹ በተለይ በኦሮሚያ ክልል ወጣቶች በታሰሩ ጊዜ አገር ውስጥ ያለ ሚዲያ ይህን የሰልፋቸውን ሁኔታ ተቃውሟቸውን፣ ያካሄዱበት የነበረውን ሁኔታ ያሳይ እንደሆነ በትክክል አይታወቅም። ነገር ግን ወጣቶቹ ፍጹም ሰላማዊ በሆነ መንገድ መፈናቀልን በተለይም ደግሞ የኦሮሚያ ክልል በአዲስ አበባ ላይ አለው የሚሉትን ልዩ ጥቅም ለማስከበር እንዲሁም በአካባቢያቸው ወላጆቻቸው እንዳይፈናቀሉ፣ አላግባብ በባለሀብቶች መሬቶቻቸው እንዳይወሰዱባቸው ሰላማዊ ተቃውሞ ነበረ ሲያደርጉ የነበረው። የሰብአዊ መብት ድርጅቶች እንደሚሉት ለሰላማዊ ተቃውሞ መንግስት አዎንታዊ መልስ ስላልሰጣቸው ወደ ኋላ ወደ አመጽ ተለውጧል ጉዳዩ እና፣ አሁንም ጠያቂያችን የሚያቀርቡት ጥያቄ ምንድን ነው? መንግስት ተሀድሶ እያደረግኩ ነው ይላል። አስሮ ትምህርት እያስተማራቸው ነው። የትምህርቱን ይዘት እርስዎ የሚያውቁ ከሆነ ሊገልጹልን ይችላሉ። ግን መሰረታዊ የሆኑ ጥያቄዎች አሉ ያልተመለሱ። እነዚህ መሰረታዊ ጥያቄዎች እስካልተመለሱ ድረስ በኦሮሚያም ሆነ በአማራ ክልል የህዝቡ ጥያቄ ቋሚ ይሆናል የሚል ነው የአድማጫችን አመለካከት። በመጀመሪያ ደረጃ ፍጹም ሰላማዊ የነበረ ሰልፍ የሚባለው ኳሊፋይድ መሆን ያለበት ይመስለኛል። በትክክለኛ አገላለጹ ሰው መቅረብ አለበት። ሰላማዊ የነበረ ሰልፍ እንዳለ ሁሉ ሰላማዊ ያልሆኑ እጃቸውን እጃ አለም ዶክተር ነገሪ ሌንጮ አለም እንዳየው በአለም ሚዲያ። አሁን እርስዎም እኮ እንደሚያውቁት እርስዎ የመገናኛ ብዙሀን ሰው እንደመሆኑ አሁን በተለያዩ የመገናኛ ብዙሀን እዛ ኢትዮጵያ ውስጥ ከቅጽበት የተደረገው በአለም ይሰራጫል። ወጣቶቹ እጆቻቸውን ሰላማዊ ነኝ በሚል ምልክት እጆቻቸውን ምንም አልያዝኩም እኔ ምንም አልያዝኩም ባዶ እጄ ነኝ የኢትዮጵያን ወታደር እየተጋፈጥኩ ያለሁት በማለት እጆቻቸውን አናቶቻቸው ላይ አድርገው ነበረ ሰልፍ ይወጡ የነበረው አዲስ አበባም ታይቷል። ይሄ እሱን ነው ሰላማዊ የሚሉት የሰብአዊ መብት ድርጅቶች ያልኩች እኮ ሰላማዊ ሰልፍ የሚባለው ሰላማዊ የሆነም እንዳለ ሁሉ ሰላማዊ ባልሆነ ሁኔታ የተካሄዱ ሰልፎችም እንዳሉ መረዳት ያስፈልጋል። እንዲሁ መደምደሚያ ላይ መድረስ ትክክል አይደለም። ምክንያቱም ዜጎቻችን እኮ ይህንን ያውቃሉ። በመጀመሪያ ደረጃ ሰላማዊ ሰልፍ የዜጎቻችን መብት ነው። ይህ ህገ መንግስታዊ መብት ነው ነገር ግን ሰላማዊ ሰልፍ ለመውጣት ደግሞ ቅድም ሁኔታዎች እንዳሉ በየጊዜው ሲገለጽ ነበር። ሰላማዊ ሰልፍ አንዳንድ ጊዜ በተለያዩ ምክንያቶች የሚገደብበት ሁኔታዎች እንደነበሩ እናውቃለን። ያም ደግሞ የዜጎችን ጥቅም ለማስቀደም እንደሆነ በተደጋጋሚ ሲገለጽ ነበር። አሁን ታሪክ መተንተን ሳይሆን ይሄ እንዴት ነው የሚታየው? በዚህ ምክንያት የተጎዱ ሰዎች በትክክል የኃይል እርምጃ መወሰድ ነበረበት ወይ? የኃይል እርምጃ የተወሰደበት ሁኔታ እንደምታውቀው እኮ እኔም በሚዲያ ያየሁበት ሁኔታ አለ። በውጭም በሀገር ውስጥም ይህን ኢትዮጵያን ይወክላል ብለን ኮርተን የምናይበት ወይ ደግሞ የምንገልጽበት ሁኔታ ወይ ሞራል የለን የምንለው እነዚህ ተወሰዱ የሚባሉ እርምጃዎች መሰረት የሆኑት ምንድን ናቸው? ፕሮቮኬሽን አለ ወይ? ሰላማዊ ሰልፍ በወጡት ወጣቶችና በፖሊሱ መካከል ያለው አመለካከት ውስጥ በኢትዮጵያ ውስጥ ለፖሊስ ያለን አመለካከት ወጣቶቻችን ያላቸው አመለካከት ምን ይመስላል? በትክክል መገለጽ አለበት። ምክንያቱ የሆኑ ነገሮች የሉም ወይ? ተከልክሏል የተባለ ሰልፍ በሚወጣበት ጊዜ ኃላፊነታቸውን ለመወጣት ዛ ሰጣቸው ሰዎች ህጋቸው እና ያለን ለዚህ መሰረት የሆኑ ጉዳዮች ከመሰረቱ መፈታት እንዳለባቸው መንግስትም ያምናል። ምክንያቱም ችግሮች በመንገድ ላይ በመውጣት ብቻ አይደለም የሚፈቱት፣ ማለት ነው። የኦሮሚያም ሆኑ የአማራ ወጣቶች፣ የሌሎች ክልል ወጣቶችም መብታቸውን ለማስከበር በሚጠይቁበት ጊዜ ለምን ጠየቃቸው ብሎ የሀይል እርምጃ እንዲወሰድባቸው መንግስት አያበረታታም። የመንግስት አቋምም እንዳልሆን የመታወቅ አለበት። ምክንያቱም ይሄ ራሱ የመጠየቅን ባህል፣ ጠይቆም ደግሞ ምላሽ የማግኘትን ባህል ያመጣው ህገ መንግስቱ ነው። እኔ እንደሚገባኝ ማለት ነው። ዲሞክራሲያዊ ስርዓት ደግሞ ሰዎች ጥያቄ ካላቸው በሰላማዊ መንገድ ጠይቆ ምላሽ ማግኘት አለባቸው ብሎ ያምናል። በአያያዝ ውስጥ የሚከሰቱ ስህተቶችን መንግስት በሂደት አይቶ እያረመ እንደሆነ መታወቅ አለበት ማለት ነው። እንዲሁ ያኔ በነበረ ግርግር ምክንያት የተፈጠሩ ችግሮች ለዘላቅነት ይቀጥላሉ ብለን መደምደም ማስፈላጊ ስላልሆነ ከአስቸኳይ ጊዜ አዋጁም በኋላ ስጋት ይኖራል ብሎ ማየት አስፈላጊ መንግስት እርምጃ እየወሰደ ነው። ጥያቄዎቹ ስለተነሱም ብቻ አይደለም። መንግስት ኃላፊነቱን አውቆ አሁን የመጣው መታደስ እኮ በፊት የነበሩ ችግሮች አሁን የተነሱ ጥያቄዎችም ጭምር ምላሽ ማግኘት እንዳለባቸው መንግስት እኮ ያውቃል። በሂደት ወጣቶቹም በትክክለኛ መንገድ ዲሞክራሲያዊ በሆነ መንገድ ለወደፊትም እኮ የምታፈኑበት ምክንያት የለም እኮ ዲሞክራሲያዊ በሆነ የዲሞክራሲን ባህል ተላብሶ ማንም ሰው ጥያቄ መጠየቅ ይችላል። ነገር ግን የምንጠይቀውን ጥያቄ እንዴት እንጠይቃለን የሚለው አሁንም ትኩረት ልሰጠው ይገባል ማለት ነው። በኃይል መመለስ ወይ ደግሞ በኃይል መብታችንን ለማስከበር ዲሞክራሲ ባህል አይፈቅድልንም። እሱ ሌላ ነገር ነው ማለት ነው። ሰላማዊነቱን ጠብቆ ለሚቀርብ ጥያቄ ሰላማዊ ምላሽ እንደምሰጠው አምንበታለው ይህንን ያው ኮሚቴንም እናየው ይሆናል ማለት ነው ዶክተር ለገኔ ሬንጮ መቼም ይሄ ግልጽ ነው ዲሞክራሲ በአንድ ሀገር ሊሰርጽና ሊያድግ የሚችለው ሁሉም ለዲሞክራሲ ተገዢ ሲሆን ነው ለማንኛውም ወደሚቀጥለው ጥያቄ እንሂድ ይቅርታ አዎ ልክ ነሽ እንዳልሽው እኮ ለማንኛውም ሲባል የመንግስት ኃላፊዎችም ተገዢ መሆን አለባቸው ለዲሞክራሲ ባህል ማለት ነው ዲሞክራሲ ተጠያቂነትም ቅድሚያ ይሰጣል ማለት ነው። የህግ በላይነትን ቅድሚያ ይሰጣል። የመንግስት ኃላፊዎችም የሆኑ የጸጥታ አካላቱም ይሆኑ ከዚህ ውጭ ሊሆኑ አይችሉም ማለት የምደረገው ሁሉ ምክንያት እንዳለውና እንደ መንግስት ደግሞ አካል ጉዳት እንድደርስባቸው ወጣቶቻችን ላይ፣ ዜጎቻችን ላይ ህይወት ላይ ወይ ደግሞ የሞት ጉዳት እንድደርስ ተፈልጎ ይደረጋል የሚል እምነት የለንም። የተከሰቱ ስህተቶች ደግሞ ኃላፊነቱ መውሰድ ያለበት አካል ኃላፊነቱን የመውሰድበት ሁኔታ እንዳለ ለማንም ግልጽ ሆነ መታወቅ አለበት። ለተፈጠሩ ስህተቶች ደግሞ መንግስት በተለያዩ ጊዜ ይቅርታ እንደጠየቀ እና ለወደፊት እንደዚህ አይነት ሁኔታዎች እንዳይፈጠሩም እንደሚሰራ የተገለጸ ስለሆነ እንግዲህ ዲሞክራሲ በአንድ አካል ብቻ አይደለም የዲሞክራሲ ባህል የሚያብበው ከህዝቡም የሚጠበቅ አለ፣ ከሀላፊዎችም የሚጠበቅ ስላለ እንዳልችው ነው ማለት ነው። ስልክ የደወሉልን ጠያቄ አለ። የእሳቸውን ጥያቄ ላሰማ። ጥሩ። ሄሎ ጠና ስትልኝ፣ አቤት ይጠይቁ። የኔ ወንድም ስሞም አልበል करते नहीं करो ये के ये ये होना

አንድ ቀን በጣም ምንም የሌለበት ቦታ ላይ አርባ ሶስቱ ጥብሎች ላይ ውይይት እየተደረገ አለች እና በጣም አስገረመኝ ባለሁበት ቦታ ላይ ማለት ነው እና የሰው ህልና በላይ ስለሆነ ቢያስቡ አረፍ ነው እና ይሄ ነው ጥያቄ። እሺ፣ በጣም ነው የማመሰግነው። አድማጭ እነሆ ዶክተር ነገሪ ሌንጮ ይሰማሉ። በኢሜይልም የመጣልናል። ዶክተር ነገሪ የኮንሶ ጉዳይ በጣም አሳሳቢ ነው የሚሉ በርካታ ሰዎች ኢሜይል አድርሰውናል። የኮንሶ ህዝብ ስቃይ ወደ መላው ኢትዮጵያ ጆሮ አድርሱልን የሚል ኢሜይል ነው። በኮንሶ ገጠራማው ክፍሎች መሰረታዊ ነገሮች ማለትም የውሃ ጉድጓዶችና ወፍጮዎችን ባህላዊ ድንጋይን ጨምሮ ህዝቡ እንዳይገለገልበት ተደርጓል። በዛ አካባቢ ያሉ ሹማምንት የፌደራል መንግስት የኮንሶን ህዝብ ስቃይ ለምንድነው በዝምታ የሚመለከተው? ህዝቡ ማረስ ካልቻለ ታጣቂዎችን ፈርቶ ቤተሰቡን ይዞ ጫካ ከገባ ይኸው ወደ ስልሳ ቀን ነው። ሴቶች ይደፈራሉ፣ ልጃገረዶች ይደፈራሉ እና እንዴት መኖር ይቻላል? የሚል አቶ ታደለ ኦቶማሎም እንዲሁ ኢሜይል አድርሰውናልና ና የምንሰማው ነገር ሁሉ ለጆሮ የሚከብድ ነው። እስቲ መልሶን ይስጡን። እንግዲህ ኮንሶ አካባቢ የተነሱ ጥያቄዎች እንደነበሩና በተለይም ደግሞ ጥያቄው ከማንነት ጋር የተያያዘ ሳይሆን ዞን ለመሆን የተወስኑ የኮሚቴ አባላት ጥያቄ እንዳቀረቡ መረጃ አለን። ከዚህ ጋር በተያያዘ እንግዲህ ችግሮች እንደተፈጠሩና አንዳንድ ንብረት ላይም ጉዳት እንደደረሰ መንግስትም የሚያውቀውና ይህን ለማስተካከል አንዳንድ አስፈላጊ የሆኑ እርምጃዎች ሲወሰዱ እንደነበሩ ነው ባለኝ መረጃ፣ ከክልሉ ማለት ነው በዜጎች ላይ የገለገሉበት መሰረተ ልማት ላይም ጉዳት ደርሷል የሚባለውም እኔ ባለኝ መረጃ የክልሉ መንግስት ይህንን ጉዳይ በማጣራት አስፈላጊውን ምላሽ እያደረገ እና ሕዝቡንም ደግሞ ሰብስቦ እያወያየ፣ ሕዝቡን እያረጋጋ ወደ ስራቸው እንዲገቡ ደግሞ በእርሻም በእርባታ የምተዳደሩ ሰዎች በመደበኛ ስራቸው ላይ እንዲሰማሩ እያደረገ እንዳለ ነው የሚሰማው ማለት ነው። ምናልባት እንግዲህ ይህንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ህግ የሚያዳላበት ምክንያት እንደሌለ ነው የማምነው። ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንዲረጋጉ እያደረገ እንደሆነ ነው ማለት ነው። ምናልባት በህገ ወጥነት ከሰዎች ገንዘብ በመሰብሰብ በሰዎች መካከል ጥላቻ እየዘሩ ይሄ ችግር እንዲቀጥል የሚያደርጉ አካላት አሉ ስለሚባል እነሱም ደግሞ ገለልተኛ የሆነ ኮሚቴ ወይ ደግሞ አካል አጣርቶ በሚያቀርብበት ጊዜ ይሄንን የሚያደርጉ ሰዎችም ተጠያቂ የሚሆኑበት ሁኔታ ይኖራል ማለት ነው። ስለዚህ እንደ መንግስት አንድ ነገር ልናሳ ሳይታውቅ የምንፈልገው በየትኛውም አካባቢ የሚኖሩ ዜጎቻችን በደል እንደርስባቸው መንግስት አይፈልግም። ሰላምን ፀጥታን በማስከበር ሂደት ውስጥ በሚደረጉ ስህተቶች ደግሞ ስህተቶች እንዳይደረጉ እንዳይፈጸሙ ጥረት ይደረጋል። በሚፈጸሙበት ጊዜ ደግሞ ከገደብ ያለፈ ጥቃት የሚደርስባቸው ከሆነ ስለደረሰባቸው እንዲሁ ተጠያቂ ሳይሆኑ ይቀራሉ ብሎ ዜጎቻችን ማመት የለባቸውም። እነሱም ለመብታቸው ስርዓቱ በዘረጋው መዋቅር ተጠቅሞ መብታቸውን ማስጠበቅ ይጠበቅባቸዋል ብዬ ነው የማምነው። ዶክተር ነገሪ ሌንጮ በሙስና ላይ ነው። ህዝቡ በጣም በብዛት ጥያቄ የላክልንና ከተለያዩ አካባቢዎች ደግሞ ለማካተት ሞክረናል። ከትግራይ ክልል ሀዱሽ ዘሚካኤል የላኩልን ጥያቄ ኢህአደግ ውስጤ በሙስና በኪራይ ሰብሳቢነትና በመልካም አስተዳደር ዝርክርክነት እንዲሁም ህዝብ የሰጠንን ኃላፊነት ለግል ጥቅም በመዋል ክፉኛ ህዝብ ተበድሏል ብሎ የህዝብን ጥያቄ በፍጥነት እመልሳለሁ በማለት በጥልቅ ተሃድሶ አደርጋለሁ ሲል ቃል መግባቱ ይታወሳል። ግን እስካሁን አንድ ባለስልጣን በሥነ ምግባር ብልሹነትም ሆነ በሙስና በማንኛውም ጉድለት ለህግ የቀረበ የለም። ለነዚህ ሁሉ ጉድለቶች ተጠያቂ ከሌለ ህዝብ እንዴት ነው መንግስት ላይ አመኔታ ሊኖረው የሚችለው አሁን እየተተኩ ያሉ አዳዲስ አመራሮች ከነባሮቹ በፖለቲካ በስነ ምግባር ወይስ በትምህርት እንዴት ታይቶ ነው ስልጣን እየያዙ ያሉት ይላሉ እስካሁን በስልጣን መከታ ሀብት ያከማቹ ግለሰቦች የተጠያቂነት እርምጃ ህብረተሰቡን የሚያረካ አይደለም አሁን ለሚተኩ ምን ትምህርት ይሰጣል ብለው ጠይቀዋል። አቶ ሀዱሽ ደሚካኤል ከትግራይ አመሰግናለሁ። ጥያቄው ትግራይ አካባቢ የመጣ ቢሆንም በሀገር ደረጃ ያለውን ጉዳይ ለመዳሰስ የተነሳ ይመስለኛል። እንደምታውቀው መንግስት ሌላ አካል ሳይነግረው ያለውን ሁኔታ በመገምገም የመልካም አስተዳደር ችግር እንዳለ በመለየት በዚህ ላይ ለመስራት እቅድ አውጥቶ እንደ ካምፔን የምንለውን ወረ ዘግቶ ከአመት በፊት ስራ ስራ እንደቆየ ይታወቃል። እንግዲህ ከሙስና ጋር በተያያዘ ትልልቅ የሚባሉ ግራንድ ኮራፕሽን፣ ፔቲ ኮራፕሽን በየቦታው በባህልም የተለመደ አገልግሎት መጠት ጅማንሻ የሚጠይቁ ከገቢ መሰብሰብ እንዲሁም ደግሞ ከጊዜ ከመሬት አስተዳደር አካባቢ የተለዩ በጣም ችግር ያለባቸው ቦታዎች ወይ ደግሞ እንደዚህ አይነት ችግር ያለባቸው ተለይቶ መንግስት ማስተካካ እንዲደረግ ከምንጩ የሙስና መሰረት እንዲደርግ ጥረት ያደርግ እንደነበረ በየጊዜው ሲገልጽ እንደቆየ እናውቃለን። አሁንም ደግሞ ይሄ ጉዳይ አልተጠናቀቀም። በዚህ በተሀድሶ ውስጥ አንዱ ቅድሚያ የተሰጠው ለህዝብ ፈጣን ያለ አገልግሎት መሰጠት አለበት። ህዝብም እንዲሁም ለሚያገኘው አገልግሎት መብት ስለሆነ ነው እንጂ መክፈልና ወይ ደግሞ ሰው ማስከበር እንደሌለበት ታምኖበት እየተሰራ እንደሆነ እናውቃለን። ስለዚህ አሁን በዚህ ምክንያት ተገምግሞ የተነሱ ሰዎች እንዳሉ ግልጽ መሆን አለበት። በዚህ ምክንያት ተገምግሞ የተነሱ ሰዎች ደግሞ በሂደት ተጠያቂ ሆኖ ለሕዝብም ይቀርባሉ። ለምሳሌ ማንሳት ይቻላል። ከእያንዳንዱ ከኦሮሚያ ክልል፣ ከአማራ እና ከትግራይ ክልል አሁን በቅርብ ያገኘኋቸው መረጃዎች እንደሚያሳዩት ህዝብን ሲበድሉ፣ ወዲያና ወዲህ ሲያጉላሉ የነበሩ ኃላፊዎች ከኃላፊነታቸው እንድነሱ ተደርገዋል። በሂደት ደግሞ መንግስት ትክክለኛ መስረጃ በመሰብሰብ ተጠያቂ የሚያደርግበት ሁኔታ ይኖራል ማለት ነው። ስለዚህ ይሄ በህዝብና በመንግስት መካከል መተማመን እንዳይኖር ለወደፊት ከሚያደርጋቸው አንዱ እንደሆነ መንግስትም ስለሚያውቅ በዚህ ጉዳይ ላይ በጥንቃቄ የምሰራና ተጠያቂ መሆን ያለባቸው አካላት ተጠያቂ እንደሚሆኑ ታሪክም እንደሚያሳየው ማለት በጣም ከፍተኛ ባለስልጣን የሆኑ ሰዎች ተጠያቂ የሆኑበት ሁኔታ አለ። አሁንም በህግ በቁጥጥር ስር ያሉ አካላት እንዳሉ እናውቃለን። ስለዚህ ይህንን የሚከታተሉ ወይ ደግሞ ቪኦኤን የሚከታተሉ ሰዎች ወይ ደግሞ ዜጎቻችን ማዋቂያ ያለባቸው መንግስት ከልቡ እየሰራ እንደሆነ እና ተጠያቂ የሆኑ መሆን ያለባቸው አካላት ተጠያቂ እንደሆኑ መተማመን መኖር እንዳለበት ነው ማለት ነው። እንግዲህ አድሶ ተጀመረ እንጂ አላለቀም። የተቀመጡ ወይ ደግሞ ኃላፊነት ሰጣቸው ሰዎችም ጊዜ ልሰጣቸው ይገባል። ሁኔታዎችን ልመቻችላቸው ይገባል። ስለዚህ በስራቸው ነው መፈተን ያለባቸው። እንዴት ነው የተሾሙት ለሚባለው እንደምታውቀው ከፌዴራል እስከ ክልል ድረስ መስፈር ተቀምጦላቸው አንደኛ የምሰሩ ስራና ያላቸው እውቀትና ልምድ አፈጻጸማቸው የተሻለና የሚቀራረብ ሆኖ ስለተገኘ በግንተኛ ሆኖ ፈጣን አገልግሎት ይሰጣለሁ ተብሎ ስለታመነ እንደሆነ በግልጽ መታወቅ አለበት ማለት ነው። ስለዚህ ውጤቱ ደግሞ በአንድ ወር ውስጥ ይታያል ብለን መጠበቅም እኔ ፌር አይመስለኝም። ስለዚህ ጊዜ ሰትን ማየት ይጠበቅብናል። ውጤት ልመጣ የምችለው ደግሞ ውጤት የሚፈልግ ሂዝብ ራሱ ተሳትፎ የራሱን መብት ማስከበር ሲችል ስለሆነ ሙስና መዋጋት ያለበት ባለስልጣኑ ብቻ ሳይሆን ዜጎቻችንም ሂዝቡ በአጠቃላይ ስለሆነ የግልጽነት ባህል እንዳብር በማድረግ ሚዲያዎቻችን እንዲሁ መረጃ መቀበል ብቻ ሳይሆን ትክክለኛ ምርመራ በማድረግ ግልጽነት እንዲኖርና ተጠያቂ መሆን ያለበት ሰው ተጠያቂ እንዲሆን በትክክል ፓውዛቸውን ሊያበሩባቸው ይገባል። የሚዲያ ተቋማትም ደግሞ ለጋዜጠኞች ድጋፍ ማድረግ አለባቸው። አሁን የምንሰማቸው እኮ ቪኦኤም ጭምር ጥያቄ ነው የሚያቀርበው። ሙስና አለ፣ መንግስት እንደዚህ ቃል ገብተዋል የሚል ጥያቄ ማቅረብ እንጂ ይህንን በመመርመር በዚህ ውስጥ ተሳትፎ ያገኙትን ውጤት እያሳያቸውን አይደላቸውም። በሀገር ውስጥ ያሉት ሚዲያዎችም የተወሰኑ ሚዲያዎች የምርመራ ጋዜጠኝነትን ሙከራ ያደርጋሉ። ነገር ግን ዜጋው በሚጠብቀው ደረጃ መርምሮ ኤክስፖዝ እያደረጉ ወይ ደግሞ እያጋለጡ አይደለም። መረጃቸውን የሚያገኙት ከሙስና ጋር የተያዘ ብዙ ጊዜ ከጸረ ሙስና ነው ወይ ደግሞ መንግስት በራሱ የደረሰበትን ነው ሚዲያዎቻችን እያደረሱን ያሉ። የተወሰነ ሙከራ እንዳለ እናውቃለን፣ በተለያዩ ሚዲያዎች፣ የህዝብ ሚዲያም የግል ሚዲያም የማደርጋቸው ማለት ነው። ስለዚህ ይሄንን አላደረጋቸውም ሙስናና ክራይ ሰብሳቢነት እየተንሰራፋ ነው ማለት ብቻ አይደለም ከሚዲያ የምጠበቀው ማለት ነው። ሚዲያውም ኃላፊነት ስላለበት እኔም መስራት አለብኝ ብዬ የምለውና እኔ የሚመራው ተቋም ባልደረቦችም አብሬን የምንሰራው ጉዳይ ትኩረት የምንሰጠው ጉዳይ በዚህ በዚህ ላይ ነው እና ግልጽነት፣ መረጃ በትክክል በሚገለጽበት ዓለም ማንም የፈለገውን ሊያደርግ ስለማይችል ለወደፊት ዜጎቻችንም ከእኛ ጋር ከመሪዎቹ ጋር ተባብሮ በመስራት ይሄንን ማስተካከልና ተጠያቂ መሆን ያለባቸው ተጠያቂ እንደሆኑ ማድረግ ያስፈልጋል ማለት ነው። ዶክተር ነገሪ ሌንጮ ወደኋላ አልመልሶትም። እስከ ቅርብ ጊዜ ድረስ ግን የውጭ ጋዜጠኞች ማህበር አባል የሆኑ የውጭ ጋዜጠኞች ጭምር ከአዲስ አበባ ውጪ ለመንቀሳቀስ ችግር እንዳላቸው ከአዲስ አበባ ወጣ ባሉ ቁጥር ተይዘው በክልል እስር ቤት ውስጥ አንድ ሁለት ቀን ተይዘው እንደሚቀመጡ ነው የምንረዳው። ይህንን ከብሉምበርግ ዘጋቢ ልምድ እርሶም ሳይረዱ አልቀሩም። ሌሎች ጋዜጠኞችም የሚሰሩበት ህዋ በጣም የሚያስፈራና አስቸጋሪ የሆነበት ነው። አሁን ግን ስለ አዲስ ምዕራፍ ነው የሚነግሩን ያሉትና ይህንን አዲስ ምራፍ በመቀበል እንግዲህ ሌሎች ጋዜጠኞችም በሙያ ላይ ያሉ ሁሉ እንደዚሁ በትጋት ከእርሶ መስሪያ ቤት ጋራ በመተባበር በአዲስ መንፈስ ስራ እንደሚጀምሩ ሁላችንም እንተማመናለን። የእኛም ጋዜጠኞች ጭምር ማለት ነው እና ለሰጡኝ በዚህ ላይ የሆነ የት ነገር ማለት ፈልጋለሁ። አንድ ሁኔታዎች እሺ፣ የውጭ ጋዜጠኞችን ልክ ቢሮ ከተረከብኩ አንድ ሳምንት ውስጥ አግኝቻቸው አነጋግራቸዋለሁ። ሲያጋጥማቸው የነበረውም በተለይ ወደ ክልል ሲሄዱ ከእኔ ጋርም ተነጋግረንበት ይሄ ጉዳይ መፈታት እንዳለበት እየሰራንበት ስለሆነ ይሄ ትልቅ ችግር ሆኖ ይቀጥላል ማለት አይደለም። መንግስት ፈቃድ ሰጥቷቸው እንዲሰሩ ሲያደርግ እንግዲህ ቅድም ለገለጽኩት ስልሳ ስምንት ተቋማት የውጭ ተቋማት መቶ ሰላሳ ሰባት ጋዜጠኞችን በኮረስፖንደንትነት ኢትዮጵያ ውስጥ እንዲሰሩ ፍቃድ ተሰጥቷቸው እየሰሩ ነው። ማለት ሁኔታው ባይመች እኮ ሲቶ ይመለሱ ነበር ማለት ነው። ስራቸውን እየሰሩ ነገር ግን አንዳንድ ጊዜ ችግር ስለሚያጋጥማቸው ይሄ የግንዛቤ ማስጨበጫ ስራ በመስራት መረጃ መስጠት የኢትዮጵያን ፍላጎት ማስከበር እንጂ መጉዳት እንዳልሆነ መረጃ የሚያደራጁ የሕዝብ ግንኙነት ሰራተኞች በክልል ላይም በፌዴራል ላይ ያሉ ይሄ የግንዛቤ ማስጨበጫ ስራዎች ይሰራሉ። ኢትዮጵያ ብዙ መልካም የሆኑ ነገሮችን ከዓለም ጋር ሼር ማድረግ የምትፈልጋቸው አሉ። እነዚህ ሰዎች የኢትዮጵያን ፍላጎት እንደሚጎዱ ብናምንበት፣ ጥቃት ስለማይሰጣቸው ችግሮቹን ተቀብለን የምናስተካክል እና ምናልባት ደግሞ ከዚህ በተሻለ ሁኔታ የሚሰሩበት ሁኔታ ይመቻል ያመቻቻል ማለት ነው። በጣም ነው የማመሰግነው። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአድማጮቻችን ጥያቄ ሰፊ ጊዜ ወስደው መልስ ስለሰጡ በአድማጮቼ ስም አመሰግናለሁ። እኔም ስለተሰጠኝ እድል አመሰግናለሁ። እሺ ዜርስትል